DJ Fatsuji. That's a brand name. That's a brand name. I stand behind it. I guarantee it. They know that even if they don't know me any more than they know the, the the chairman of General Mills. DJ Fatsuji. My man. God loves me. This is a DJ Fat Show exclusive. Africa's Live with DJ. This is a ne Fat ዘር መንገዱ በጣም የበደልኩኝ ኃጢአተኛም ነበርኩ። ገናዳኝ የከላይ ፍቅሩን የተከበራቸው አድማጮቻችን እንግዲህ ፕሮግራማችን ተጀምረዋል። ዛሬ ጉድ ፍራይዴ ወይም የህማማቱ ቀን እየተከበረ ነው በመላው ኢትዮጵያና ኢትዮጵያኖች በሚኖሩበት ቦታ በሙሉ። እንግዲህ መልካም ጊዜ ሁሉ በመመኘት ፕሮግራማችንን ከዚህ ከጋቢና ቪኦኤ ዲጄ ፋቱንን ጀምረናል። ግን እርሱ ነገረኝ

ጌታ ሆይ ሕይወቴን ላንተ ሰጣለሆኝ። እንግዲህ እጄን ያዝ፣ ከአንተም ጋር አቁመኝ። ልጁ ለይወርዶ አወጣኝ ያደመጣችሁት ዜማ የአዲሱ ወርቁ ዜማ ነው። ደሙለን ያፍሱ አዳነኝ ይሰኛል። እንግዲህ ያው ዛሬ የምጋብዛችሁ ሙዚቃዎች በሙሉ በዚህ በስቅለት እና ደግሞ በፋሲካ ዙሪያ የሚያጠነጥኑ ሙዚቃዎችን እናደምጣለን። ዲጄ ፋቱ ነኝ የማስተናግዳችሁ። ፕሮግራማችን ጋቢና ቪኦኤ ነው። ወደ ሁለት ሰዎች ጋር ደውዬ ነበር። አንድ ወደ ኢትዮጵያ፣ አንድ ደግሞ እዚሁ ቨርጂኒያ ቨርጂኒያ የሚገኘው ሁልጊዜ አብሮን በሙዚቃ ዙሪያ የምናወረው አብርሃም ተስፋዬ ነው ኢትዮጵያ ደግሞ ቤዛ ትባላለች። ቤዛ እንግዲህ በሴቶች ዲቨሎፕመንት ላይ የምትሰራ ሴት ናት። ከዚህም ባሻገር ደግሞ ዜማ ፎር ክራይስት ለተሰኘ የዝማሬ ቡድን አባል ናት፣ እና ያው በዝማሬም ታገለግላለች ማለት ነው። ስለዚህ ስለ ፋሲካ እስቲ ስለ እናንተ ምንድን ነው ፋሲካ፣ ትንሣኤ ለእናንተ ምንድን ነው የሚል ጥያቄ አንስቼ ነበረ። እሱን በማስቀደም የሚሉትን በመስማት እንጀምራለን እንግዲህ በተለይ ክርስትን ክርስትና ሃይማኖት ተከታይ ከሆንክ እና ክርስቲያን ከሆንክ ከሁሉም በዓላት በላይ ትልቅ ትርጉም ሊሰጥህ የሚገባው በዓል ጥቅልቱና የትንሣኤው በዓል ለምን ብትል የክርስትና መሰረት የተጣለበት ኢየሱስ ክርስቶስ ከሰማይ ከሰማይ ሰማያት ወርዶ ለሰው ልጆች ኃጢአት በመስቀል ላይ ተሰውቶ ዛሬ የሞተበትን ቀን የምናከብርበት ነው። ከሶስት ቀን በኋላ ደግሞ የተነሳበትን ቀን የምናከብርበት፣ ትንሣኤውም የእሱ ብቻ መነሳት ሳይሆን እኛን ከሞት ከኃጢአት ነፃ ያወጣበትን ቀን የምናከብርበት ቀን ስለሆነ ከምንም እንደ ክርስቲያን ካሰብከው ከምንም በዓል በላይ ትልቅ ትርጉም ያለው በዓል ይመስለኛል የፋሲካ የሚያስገለጥበት በዓል ከኢትዮጵያ ወደዚህ ከመጣው በኋላ በተለይ መንፈሳዊ በዓላት ተብሎ የሚጠሩት በጣም መንፈሳዊ ቫሊዋቸው ወይም የሴታቸው ኦልሞስ ከሰው አይምሮ እየጠፋ ያለበት ሁኔታ ና በባህል እየተቀየረ ወይንም በሆነ አቅጣጫውን እየቀየረ በሌላ አቅጣጫ እየሄደበት ያለ ሁኔታ ነው ያለው። እንደ ክርስቲያን በተለይ ማንሳት ብዙ ጊዜ ያለብህ እነሱን ነገሮች ነው ቫሉ ያላቸው። ምክንያቱም በዓሉ የሚከበረው ከዚህ የተነሳ ነው፣ ኢየሱስ ክርስቶስ ስለሞተ ስለተነሳ የክርስትና መሰረት የተጣለበት ቀን ስለሆነ ይህን በዓል እናከብረዋለን ብለን ነው የምናስበው። ስለዚህ እንደዛ ይሆናል። እየለወጠ ነው ያለው። ምን ማድረግ ይቻላል ብዬ ሳስብ እንደው ክርስቲያኖቹ ሁልጊዜ የማይረሱት መነሳት ያለበትን ጉዳይ መርሳት የለባቸውም። ሁልጊዜ መወራት ያለበት ስለዚህ ጉዳይ ይመስለኝ። እውነት ነው ግን መንፈሳዊ ይዘቱ እየጠፋ ያለበት ሁኔታ አለ። እውነት ነው። ቤዛም ገብታለች። ትንሣኤ ላንቺ ምንድን ነው? እና ምን ያስተላልፋል ብለች ታስብ ያለች በዓላት ትርጉም አላቸው። የህይወታችን መሰረት የሆነው የሆነበት የተመሰረተበት እንደገና የእምነታችን ህይወትን ያገኘንበት ይቅርታ ያገኘንበት ትልልቅ የሆኑ ምክንያቶች አሏቸው እና ከዛ ውጭ ሆነን አይደለም የምንኖረው። በዓል ሲመጣ ግን ያንን በተለየ መንገድ ህዝቡ እንዲያስበው ለማድረግ ያህል ነው። በጣም ደስ የሚል ነገር ነው፣ ሲከበር ደስ ይላል። በእርግጥ ግን ሁልጊዜ በዛ ውስጥ የምንኖርበት ነገር ነው። ለይች ያላየውም ብዙ ከምንኖረው ኑሮ ተየቀኑ ኑሯችን ማለት ነው የሱስለኔዮትሮምንደማዳለ I Me I Jesus never ran taking high you I I'll ማችን ይቀጥላል። ከዚህ ዋሽንግተን ዲሲ በቀጣ ነው የሚተላለፍላችሁ። ማስተናገዳችሁ ዲጄ ፋቱ ነ። እንግዲህ ዛሬ በዓል ጊዜ ስለሆነ እንግዲህ መንፈሳዊ ሙዚቃዎችን ነው የሚጋብዛችሁ። ደግሞም እንግዶች አሉ። እንግዶቼ አንዷ ከኢትዮጵያ ቤዛ ትባላለች። በሴቶች ዙሪያ የምትሰራ ከዚሁም ከዛም ባሻገር ደግሞ ዜማ ፎር ክራይስ የመዝሙር ቡድን ውስጥ የምትዛገለግል ናት ሌላው ደግሞ እንግዲህ ከዚሁ ከቨርጂኒያ አብርሃም ነው እንግዲህ የፋሲካን በዓል ስናስብ እየተደረጉትን ነገሮች በሙሉ እያሰብን ስንመጣ ትልቁ የሚታየው ነገር ይቅርታ ነው የእግዚአብሔር ይቅርታ የማድረግ ነገር ነውና ስለ ይቅርታ ጠይቄያቸው ነበር ስለ ይቅርታ ያላቸው አስተሳሰብ ምንድን ነው ይቅር ብላችሁ ታውቃላችሁ ወይ ይቅርታ ከባድ ነው ወይስ ቀላል ነው የሚሉትን ጥያቄዎች እስቲ እንደዚህ አድርገው መልሰዋል በጣም ከባድ ነገር ነው ይቅርታ ማድረግ። ይሄን ደግሞ የምናውቀው በትንንሿ ነገር በየቀኑ በሚገጥሙ ነገሮች ለሰዎች ይቅርታ ማድረግ እንዴት እንደሚከብድ ስለምናየው የተሰራውን ስራ በተለይ ደግሞ የዓለምን ሁሉ ሀጢያት ሲሆን ምን ያህል እንደሚከብድ በተለይ ደግሞ ከእግዚአብሔር ንጽህናና ጽድቅ ጻድቅ ከመሆን ጋራ ደግሞ በተለይ ደግሞ ስናነጻጽረው ምን ያህል የሚከብድ እንደሆነ ምን ያህል ከባድ ስራ እንደተሰራልን በዛ ውስጥ ነው የማየው። እኔ ራሴ በደለኛ ነኝ፣ በደል የምበድል ሰው ነኝ። አንድ የበደለኝን ትንሽ የበደለኝን ሰው ይቅርታ ማድረግ ሲያቅተኝና መልሼ የራሴም ሰው ማድረግ ሲያቅተኝ፣ መልሼ ገንዘብ ማድረግ ሲያቅተኝ፣ ይሄን ሳይ እግዚአብሔር ናኛ መሀል ያለውን ርቀትና እንደገና ነው ሞሱ የከፈለውን ዋጋ ልጁ መስጠቱን ከልጁ መስጠት ጋር በማነጻጸር ሳየው በእውነት የይቅርታና የዚህ ስራ ኃይሉ በጣም ትልቅ ነው የሚሆንብኝ በጣም ነው የሚጋነንብኝ። አንቺ አንቺ አሁን ይቅርታ ለማድረግ ችግር ገጥሞሽ ያውቃል? እስኪ ከፐርሰናል ላይፍ ሼር የምታረጊ ነገር ይቅርታ ለማድረግ በቃ ከብዶሽ ያውቃል ወይስ ይቅርታ ብለሽ ታውቂያለሽ የተወጣሽው ነገር አለ? እንደዚህ አይነት ነገሮች። ወይ አው ይቅርታ በማድረግ ውስጥ ነው የምኖረው። ግን ያ ማለት ቀላል ነው ማለት ግን አይደለም። ምክንያቱም እኔ ይቅርታን ለማድረግ እንዲህ ትንሽ እንዲቀለኝ የሚያደርገኝ ነገር በጣም ከባድ ነው። በጣም በብዙ ስትራግል ነው የማደርገው። ግን የሚረዳኝ ነገር ምንድን ነው? ትንሽ መለስ ብዬ ራሴ በደለኛ እንደሆንኩና ሰው ደግሞ ይህን ይቅርታ ባያረግልኝ ኖሮ መኖር እንደማልችል ሳስብ ትንሽ ይቀለኛል። ትንሽ ይቀለኛል እንጂ እንግዲህ ሁላችንም ይቅርታ እየተባባልን እየተደራረግን ነው የምንኖረው። እሱ እግዚአብሔር እየረዳን ማለት ነው። ግን በጣም ከባድ ነው። እጅግ በጣም ከባድ ነው። በጣም ከባድ ነው። እሱም እንዲቀልልኝ የተደረገልኝን ነገር ትንሽ መለስ ብዬ እያሰብኩኝ እንዲቀልልኝ ያደረግልኛል። በዛ መንገድ ነው የምኖረው እኔ በፐርሰናል ላይፌ። አዎ በጣም ብዙ ብዙ ገጥሞኛል። ይቅርታ ማድረግ ያለብኝ ሁኔታዎች በጣም ብዙ ገጥሞኛል። በጣም ተሰቃይቼ ተጨንቄ አድርጌ አሁንም ደግሞ ገና ፕሮሰስ ላይ ያሉ ሁኔታዎች አሉ። እንደገና ደግሞ የተደረገልኝም ሰው ነኝ የተደረገልኝም ሰው ነኝ፣ ይቅርታ ብዙ የተደረገልኝም ሰው ነኝ፣ በብዙ በሰዎችን በእግዚአብሔር ነው። ስለዚህ በዛ ውስጥ ነው ምን እሱ ጉልበት ይሆንሻል ማለት ነው ለማድረግ ስታስቢ። አብርሽስ በዚህ ቤዛ ብዙውን ተናግራለች መቼም፣ እሷ ላይ መጨመር ከባድ ነው። በጣም አሪፍ አድርጋ ነው የተናገረችው። ግን የይቅርታን ነገር ሳስብ በጣም የሚገርመኝ እግዚአብሔር መጽሐፍ ቅዱስ ላይ እግዚአብሔር ሮሜ አምስት ላይ ይመስለኛል ና ጠላቶች ሳለን ክርስቶስ ስለኛ ሞቷል ይላል። ና በዚህም እግዚአብሔር ለኛ ያለውን ፍቅር እናውቃለን ይላል። እግዚአብሔር የወደደን ጠላቶቹ እያለን ነው። በጣም የሚገርም ነው። ብዙ ጊዜ ወዳጆችን ወይም የወደዱትን ነው ምን የወደዱንን ነው እየወደደን የምናሳየው ከኛ ተቃራኒ ሀሳብ ያላቸውን ብዙ ጊዜ አሶሴት እንኳን አናደርግም። ብዙ ጊዜ እና እግዚአብሔር ግን ትልቅ ፍቅሩን ያሳየበት ለጠላቶች መሞቱ ወይንም እግዚአብሔርን ለማይፈልግ መሞቱ ወይንም የፍቅር የመነጨው ከእግዚአብሔር ከራሱ መሆኑ ከእግዚአብሔር ኢኒሽቲቭ እግዚአብሔር ራሱ ኃላፊነቱን ወስዶ እኛን ወደ እኛ መቅረቡ በጣም ይገርመኛል። ፍቅርን በዚህ ነው የማየው። ይቅርታን በዚህ ውስጥ ነው የማየው። ምክንያቱም እግዚአብሔር የበደልነውን ሁሉ ይቅር ብሎ የእሱ ልጆች የእሱ ወዳጆች እንድንሆን ማድረጉ ትልቅ ነገር ይመስለኛል። ከዚህ ደግሞ በጣም ብዙ መማር ያለብን ይመስለኛል። ፐርሰናሊ፣ ይህን ነው እኔ የምረዳው። ታ ይቅርታ የኔ አባት ይቅርታ ይቅር በለኝና አስገባኝ። ይቅርታ የኔ Kırpana yenna askere banyi. ፕሮግራማችን ይቀጥላል። እንግዲህ በይቅርታ ዙሪያ አብርሽና ቤዛ የሚሉትን ብለው ከዛ አስደመጥኳችሁ። ያውጣሩ ከበደ የይቅርታ የተሰኘ ሙዚቃ። ፕሮግራማችን ጋቢና ቪኦኤ ነው። እንግዲህ ዛሬ የበዓል በዓል የሚሉ ሙዚቃዎችን ነው የምናስደምጠው። ወደ መንፈሳዊ እናደላለን። ዲጄ ፋቱ ነኝ ማስተናግዳችሁ። እንግዶችም አሉኝ። ቤዛ ከኢትዮጵያ፣ አብርሃም ደግሞ ከዚሁ እየተወያየን ነው ያለ ነው እና በመጨረሻ እንግዲህ አንድ ሶስት ጥያቄዎች እናዘጋጀውላቸው ከፋሲካ ከትንሳኤ ጋር የሚያያዙ ጥያቄዎችን፣ ከስቅለት ጋር የሚያያዙ ጥያቄዎችን እና በሱ እነዚህን ሶስት ጥያቄዎች በመመለስ ነው ውይይታችንን የቋጨ ነው። እስቲ አድምጡት። የመጀመሪያው ጥያቄ ለቤዛ እና እስኪ ነው ቀለል ያለ ጥያቄ እንዲሆን ማለት ነው። ከትንሳኤ አንድ ሳምንት በፊት የሚከበረው በዓል ምንድን ነው? ሳምንት ነው አንድ ቀን፣ ሆሳና አንድ ሳምንት በፊት በትክክል እሺ ወደ አንተ እንምጣ ሁለተኛው ጥያቄ ክርስቶስ ኢየሱስ ሲሰቀል ከላዩ የተጻፈ ጥቅስ አለ በሶስት ቋንቋን የተጻፈውና ምንድን ነው የተጻፈው በሶስት ነው። በአረማይክና በሂብሩ ተጽፏል። ኢየሱስ የአይሁድ ንጉስ የሚል ጽሁፍ ነው የተጻፈው። ያን ጽሁፍም እንዲጻፍ ያደረገው ጲላጦስ ነው እና ኢየሱስ የአይሁድ ንጉስ የሚል ጽፎ ነበረ እና አክቹዋሊ ክስ ይመሰረታል በ እንግዲህ የሚሰቀል ፍርዱ መጨረሻ ላይ ሲካሄድ ጲላጦስ ፍርዱን ሰውየውን ሲበይንበት ወይንም ውሳኔ ሲሰጥ የተከሰሰበትን ምሪዝን ይደረግ ነበር እና ኢየሱስ የአይሁድ ንጉስ ብሎ ነው ያደረገው። እንደውም ብዙ ጭቅጭቅ ፈጥሮ ነበር። ብቻ ኒ ላዩ ላይ የተጻፉ ኢየሱስ የአይሁድ ንጉስ ነበር የተጻፉ፣ የናዝሬቱ ኢየሱስ የአይሁድ ንጉስ በግሪክ በሂብሩና በላቲን። ያስከሰሰው የአይሁድ ንጉስ ነኝ ማለቱ ነው ያስከሰሰው። ስለዚህ እሱ እንደ ምልክት አድርገዋል። ሶስተኛው ጥያቄ ነው እንግዲህ በመስቀል ላይ ሆኖ ክርስቶስ ሰባት ነገሮች ተናግሯል ይባላል። ያው ሁላችንም የምናውቀዋል የሚያደርጉትን ያቁምና ይቅር በላቸው ይሰኛል። እሱ አናስገባው ማንም ያውቀዋል። ሌላ ስድስት አሉ። ከዚህ በላይ በኋላ ስንት ታውቃለህ? አብርሃም ምጠራ ይመስለኛል ይመስለኛል። ቤዛ ድሉልስ ስኒል ጀምር ቤ ባይዘ ቤቶቨን ማነው ሰን የሚል ሙዚቃ ጽፏል። ምን የሚል ሰን ደ ሰቨን ወርድስ ኦፍ ደ ክሮስ አይ ቲንክ እንደዚህ አይነት ሀሳብ ላይ የተመሰረተ ሙዚቃ ጥፍዋል። እባክህ ዛሬ ማታ በገነት ከእኔ ጋር ትሆናለህ ያለውን አስታውሳለሁ። በጣም አሪፍ። እስኪ ለአንደኛው። አዎ፣ አዎ። ሁለት። እሺ፣ ቀጥል። አብሽ። ተፈጸመ። አዎ፣ ተፈጸመ። ብትክክል። እነሆናትህ። ተፈጸመ። አዎ፣ እነሆናትህ። መስቀል ላይ ሆኖ በቃ እሺ አባቶዬ ይቅርባላቸው። አንድ ተብሏል አ የማያውቁትን አዎ። አባቶዬ አባቶዬ ለምን ተውከኝ። በጣም ጥሩ። እስቲ በ ተጠማሁ፣ ተጠማሁ። በትክክል። ከዛ ነፍሴን በእጆችህ አሳልፌ እሰጣለሁ። እንደዚህ አይነት ነገር እነሆ ነፍሴን በአንተ እጆች፣ ወይም አባቶዬ ነፍሴን አደራ እሰጣለሁ ለእጆችህ። በትክክል። በትክክል። ሰባቱም ተመልሰዋል። ዛ ሁለቱ መልሳለች፣ እኔ አንዱ መልሻለሁ፣ አብርሃም አራቱ መልሷል። ጭብጨባ ጭብጨባል። አብርሃም በጣም እናመሰግናለን። የመጨረሻው እንግዲህ አንዳንድ መዝሙር ብጋብዝላችሁ የፋሲካ መዝሙር ምን ምን ትመርጣላችሁ? እኔ ልምረጥ። አንዳንድ የዜማ አለ ክርስቶስን፣ ደሙ ኃይለኛ መንድ ነው ደሙ የሚለው የኢየሱስ ደም አይገርምም? የኢየሱስ ደም የኢየሱስ፣ የኢየሱስ ደም የሚለውን እሱን ነበር ልመርድ ያሰብሱ የዜማ ላይ ክርስቶስ የኢየሱስ ደም የሚለውን ቆንጆ ሮክ፣ ቆንጆ ሙዚቃ እሱን ጋር የተከበራችሁ አድማጮቻችን ፕሮግራማችንን በዚህ በምታደምጡት የዜማ ፎር ግራይስ ደም የተሰኘ ሙዚቃ እንጨርሳለን። ስላደመጣችሁን፣ ስለሰጣችሁን አስተያየት በሙሉ በጣም እናመሰግናለን። እንግዲህ በዓል በጣም አሪፍ እንዲሆንላችሁ እመኛለሁ። ዲጄ ፋቱ ነኝ ከዚህ ከስቱዲዮ 14 ፕሮዲሰር ሞግቢል ነበረ። በጣም ነው የምናመሰግነው። መልካም በዓል መልካም ፋሲካ። raadioonis on Kalev Merikat .